The Voice of America. የተለያየ አመለካከትና ዝርያ ያላቸውን የኅብረተሰብ ክፍሎች ወደ ምርጫው ማምጣት የፖለቲካ ፓርቲዎችና እጩ ፖለቲከኞች ፍላጎትና የዘወትር ፈተናም ነው። በዚህ ዙሪያ የቪኦኤዋ ዘጋቢ ኬሮል ገንስበርግ የሚከተለውን ዘገባ አዘጋጅታለች። ደረጀ ደስታ በዘንድሮ የምርጫ ውድድር ተሳታፊ የሆኑ ትውልደ ኢትዮጵያውያንና ኤርትራውያንን እጩዎች በማከል እንደሚከተለው ይዞት ቀርበዋል። ዛሬ በመካሄድ ላይ ባለው ምርጫ በሁለት ፕሬዝደንቶች መካከል የሚደረገው ፉክክር ከፍተኛ ግምት ይሰጠው እንጂ ሁለቱንም ምክር ቤቶች ጨምሮ በየደረጃው ባሉት ምክር ቤቶችም የተወካዮች የምርጫ ውድድሮች ይካሄዳሉ። በእነዚህ ምርጫዎች ትውልደ ኢትዮጵያውያንም ይሳተፋሉ። ከነዚህ መካከል በኔቫዳ ላስ ቬጋስ አሌግዛንደር አሰፋ 42 ኛው ዲስትሪክት ወይም ወረዳን በመወከል ለዲሞክራቲክ ፓርቲ በድጋሚ ይወዳደራሉ። ሳምራ ብሮክ እንዲሁ በኒውዮርክ አልባኒ 55 ኛው ዲስትሪክት ወረዳ የምክር ቤት አባልነት ለመወዳደር ቀርበዋል። ኢትዮጵያዊት አሜሪካዊ ጀሚላ ማሜም ለሴንት ፖል ሚኒሶታ ትምህርት ቤት ቦርድ ይወዳደራሉ። ከትውልድ ኤርትራውያንም እንዲሁ ሜሮን ስመዳር ለኦክላንድ ከተማ ምክር ቤት ካውንስል እጩ ሆነው ቀርበዋል። በዚህ ዘገባ የተካተተውን ሪፖርት ከዚህ ጋር የተያያዘ ነው። እየተቀየረ ያለው የአሜሪካ ማህበረሰብ ስብጥር የፖለቲካ ፓርቲዎች የተለያዩ የማህበረሰብ አባላትን በእጩነት መልምለው ወደ ፓርቲያቸው እንዲያመጡ ግፊት ያሳደረባቸው ይመስላል። ይህ አዳዲስ አሜሪካውያን ዜጎችንም ይጨምራል። ከፋይርሃውስ ስትራቴጂ የሪፐብሊካን ስትራቴጂስት አሌክስ ካነንት እንዲህ ይላሉ። ትስ ን ሪቲ ር ቦ ፓርስ ታይም ን ን እንግዲህ ይህ ነገር ሪፐብሊካን ፓርቲን ጨምሮ ለሁለቱም እጩ ተወዳዳሪው ከማህበረሰቡ የመጣ ቢሆን ይመረጣል። ምክንያቱም ምርጫውን የሚመርጠው እርሱ ነዋ። ስለዚህ ያ ማለት ጥቁር እጭዎችንም መመልመልን ይጨምራል። ችግሩ ግን ተስፋ ያላቸው ፖለቲከኞች ለምርጫ ውድድር የሚቀርቡት እንዴት ነው የሚለው ነው። ለምሳሌ ከአራት ዓመት በፊት ዳቪሻ ጆንሰን የመጀመሪያው የሁለተኛና ሶስተኛ ትውልድ የሆኑ አፍሪካ አሜሪካውያንን የምርጫ ተወዳዳሪ እጩዎች የሚያማክር የአማካሪ ድርጅት በአትላንታ ጆርጂያ አቋቁመው ነበር። እንዲህ ብለዋል ስለ ልምዳቸው ጎነት ድርጅቴን በጊነት ካውንቲ በማቋቋም ነው የጀመርኩት። ብዙ አፍሪካውያን በዛ ይገኛሉ። እነሱ በፖለቲካው ምክር ወይም ስልጠና የሚያገኙበትን የሚማሩበትን እድሎችና ሁኔታዎችን ማመቻቸት የሚያስፈልግ መሆኑን ተገነዘብኩ። ስለዚህ እኔ ራሴ የፖለቲካ ስልጠና ወደሚሰጡ የተለያዩ ተቋማት በመሄድ በፖለቲካው ዓለም በመግባትና በምርጫውም ሂደት ለመሳተፍ ምን ምን እውቀትና ስልጠናዎች እንደሚያስፈልጉ መማር ቻልኩ። ልምዱ ካላቸው ሰዎችም በቀጥታ ብዙ ነገር አገኘው። ስልጠና በጣም አስፈላጊ ነገር መሆኑን በኮሎራዶ የተወካዮች ምክር ቤት እጩ ናኩያታሪክስ ይስማማሉ። ከተለያዩ ድርጅቶች የምክር እርዳታ እንዳገኙም ይናገራሉ። ከነዚህ ውስጥ ኒው አሜሪካን ሊደርስ የሚለውና እያደገ የሚገኘው ገለልተኛው ተቋም አንዱ ሲሆን ዲሞክራቲክ ፓርቲን ወክለው የሚወዳደሩ ሴቶችን በማነጽ ያዘጋጃል። ሪክስ እንዲህ ይላሉ። እንዴት አድርገን ገንዘብ ማሰባሰብ እንደምንችል አስተማሩን። እራሳችንን እንዴት አድርገን መግለጽ እንደምንችል የሚደመጥ ድንቅ ንግግር እንዴት አድርገን ማሰማት እንደምንችልም አሰለጠኑን። እነዚህ ነገሮች በጣም አስፈላጊ ናቸው። ስለዚህ ለጉዳዩ ትኩረት እንድንሰጠው ያደርገናል። ሰዎቹም ያደምጡናል። ሪክስ በላይቤሪያው የተነሳውን ወታደራዊ መፈንቅለ መንግስት ተከትሎ የተነሳውን አመጽ ሸሽተው ከቤተሰቦቻቸው ጋር ወደ አሜሪካ ሲመጡ ገና ታዳጊ ሴት ልጅ ነበሩ። ዛሬ ግን እንደ አነስተኛ ንግድ ባለቤት ልጇን ብቻዋን እንደምታሳድግ ስደተኛ እናት በመሆን በዴንቨር አሮራ አካባቢ እንደሳቸው ያሉ ተመሳሳይ ሴቶች ለድምፅ ለመሆን እጩ ተወዳዳሪ ሆነው ቀርበዋል። እንዲህ ብለዋል ሪክስ One out of every five persons will say that they are from another country, whether they are from, you know, China or Burma or. But I'm not saying it's a matter of seven. I'm just saying that the people who are living in Nigeria are living in Nigeria, where China is, Burma, Waym, and Africa are living in the world. But I'm not saying that ለዩናይትድ ስቴትስ አዲስ ፊት የሆኑ አዲስ መጤ እጩዎች የምርጫ ዘመቻ ሲያካሂዱ መንገዱ አቀበት እንደሚሆንባቸው መገመት ይቻላል። የአፍሪካውያን አንዱ ጥንካሬ የሕዝብ ሀይል አላቸው። ከገንዘብ ውጭ ያለው አንዱ ነገር የሕዝብ ድጋፍ ነው። ያ ድጋፍ ከዩናይትድ ስቴትስ ብቻ የሚገኝ ላይሆን ይችላል። ለምሳሌ አገር ቤት ወይም አፍሪካ ውስጥ ያሉ ሰዎች ስማ ሜሪላንድ የሚኖር አንድ ያጎቴ ልጅ አለ፣ ቴክሳስ ማውቃቸው ሰዎች አሉ ይላል። ስለዚህ ካደገው የስልክ ቋት ተጨማሪ ሰዎችን አገኘህ ማለት ነው አሁን እንዳንተ ሆነው የቴክስት መልእክት የሚልኩ ሰዎች ይኖረሃል። ያ ማለት በምርጫውም ቀን ድምፅ ሊሰጡ የሚችሉ ሰዎች አሉ ማለት ነው። በምርጫው ቀን ውጤቱ ምንም ይሁን ምን የፖለቲካ ስልጣን የመያዝ ፍላጎት መኖሩ በራሱ ለወደፊቱ ምርጫ የሚረዳ ይሆናል።